ሰላም ለመተከ መስፈርተ መዛርእ ወእድ እስከ ጽንፈ መስቀል በሐብል ዘሰሃበው አይሁድ ኢየሱስ ክርስቶስ እምነ አይላፍ ሁሉድ አድፈን በጥበበከ እምተሰጥሞ ጀገ ክቡድ ናሁ በሌሌ ተንሳ ሞገድ